የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኖ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ቀጠሮ ሰጥቷል። ሌሎች ተለዋጭ ቀጠሮዎችንም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያና፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት አምስት ከፍተኛ የመንግስት ባለስልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያና ነው በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሰረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አምሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለስልጣናት በአሁኑ ወቅት በሀገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመስጠት እንዳልቻሉ ያስረዳል። ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል። ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል። ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቀቅ ስላልቻለ ከየካቲት አምስት እስከ ሰባት ሁለት ሺ አስር ዓመተ ምህረት ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አቶ ለማ መገርሳ አቶ አባዱላ ገመዳ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ 7 ቀን 2010 ዓ.ም ምረት ቀጠሮ ቆርጧል። በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ.ም ምረት ሌላ ቀጠሮ ይዟል። ጠቅላይ አቃቤ ሕግ አራቱን የወፌኮ አመራር አባላትን ማለትም አቶ ጉርሜ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላባና አቶ በቀለ ገርባን ጨምሮ በሀያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስረቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከሀያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት፣ አስራ ሰባቱ እንዲከላከሉ ተበየኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።